spool ከሮም አደባባይ እስከ ሩቅ ምስራቋ ጃፓን፣ ከባርሴሎና እስከ ዴንሃግ ኢትዮጵያውያን አትሌቶች በሳምንቱ ማሳረጊያ ተፎካካሪዎቻቸውን ልቀው ተገኝቷል። በጀርመን ቡንደስሊጋ ሃምቡርግ የግብ ጎተራ ሆኗል። የግብ አዳኙ ሮበርት ሌቫንዶቭስኪ ሄትሪክ በሰራበት ግጥሚያ ሃምቡርግን ጉድ ያደረገው አያሉ ባየር ሚሽን ነው። ባየር ሚሽን ሙሉ ትኩረቱን ረቡዕ ቀጠሮ ለተያዘለት የሻምፒዮንስ ሊግ ፍልሚያ አድርጓል። በላሊጋው በድል ጎዳና እየገሰገሰ የሚገኘው ባርሴሎና ከነገ በስቲያ እንግሊዙ ቸልሲን ይገጥማል። ነገና ከነገ በስቲያ የሚከናወኑ ተጨማሪ የሻምፒዮንስ ሊግ የእግር ኳስ ግጥሚያዎች በጉጉት ይጠበቃሉ። በፒዮንግቻንግ ፓራሎምፒክ የስፖርት ውድድር ዩናይትድ ስቴትስ በሜዳሊያ ብዛት እየመራች ነው። በቅድሚያም አትሌቲክስ በሳምንቱ መጨረሻ በተለያዩ አገራት በተከናወኑ የማራቶን የሩጫ ፉክክሮች ኢትዮጵያውያን አትሌቶች አሸናፊ መሆን ችሏል። ጣሊያን ሮም ከተማ ውስጥ ትናንት በተካሄደው የሮማ ኦስቲያ ግማሽ ማራቶን ኢትዮጵያውያት አትሌቶች ድል ቀንቷቸዋል። ሀፍታምነች ተስፋዬ አንድ ሰዓት ከ9 ደቂቃ ከ2 ሰከንድ በመሮጥ አንደኛ ስትወጣ፣ ሌላኛዋ ኢትዮጵያዊት አትሌት ደራ ዲዳ ከ19 ሰከንድ በኋላ ሁለተኛ በመውጣት ጨርሳለች። ኬንያዊቷ ሬቤካ ቼሺር አንድ ሰዓት ከ1 1 ደቂቃ ከአራት ሰከንድ በመሮጥ የሶስተኛ ደረጃን አግኝታለች። ኢትዮጵያውያቱ አትሌት አማኔና ጀሌላ የአራተኛና የአምስተኛ ደረጃን ይዘው አጠናቋል። ጋለን ሩፕ በአንደኛነት ባጠናቀቅበት የሮማው የወንዶች ፉክክር ኬንያውያን ከሁለተኛ እስከ አራተኛ ደረጃን ይዘው ጨርሷል። አትሌት ሌሊሳ ፈይሳ የብር ሜዳሊያ ባሸነፈበት የሪዮ ኦሎምፒክ የማራቶን የሩጫ ፉክክር የነሐስ ሜዳሊያ ባለቤት የነበረው ጋለን ሮፕ 44ተኛው የሮማ ኦስቲያ ግማሽ ማራቶንን ድል ያደረገው 59 ደቂቃ ከ47 ሰከንድ ሮጦ በመግባት ነው። ጋለን በአንደኝነት ያሸነፈው ሁለተኛ የወጣው ኬንያዊ አትሌት ሞስስ ኬማይን በሀምሳ ሰባት ሰከንድ በመቅደም ነበር። ናጉያ ጃፓን ውስጥ በተደረገው ሌላ የማራቶን ሩጫ ውድድር ደግሞ ኢትዮጵያዊቷ አትሌት መስከረም አሰፋ ኬንያዊቷ ቫላሪ ጀሚልን በመጣስ አንደኛ ወጥታለች። መስከረም የገባችበት የሁለት ሰዓት ከ21 ደቂቃ ከ45 ሰከንድ በናጉያ ማራቶን ሶስተኛው ፈጣን ጊዜ ተብሎ ተመዝግቧል። ፈታኝ ብርቱ ንፋስ በነበረበት የትናንቱ የባርሴሎና ማራቶን በሴቶች ፉክክር ኢትዮጵያውያቱ አትሌቶች ጸጋዬ በላይነሽ እና ወርቅነሽ አለሙ የሁለተኛና የሶስተኛ ደረጃን አግኝቷል። በዚህ ውድድር በአንደኛነት የጨረሰችው ኬንያዊቷ ሩት ቼቢቶክ አሸናፊ ሆና የገባችበት ሁለት ሰዓት ከ25 ደቂቃ ከ49 ሰከንድ ነው። በወንዶቹ ፉክክር ከአንደኛ እስከ ሶስተኛ ደረጃ የያዙት ኬንያውያን ናቸው። ኢትዮጵያዊው ታሪኩ ክንፉ እንዲሁም መጀ መጀመሪያ አካባቢ ከፊት ሲመሩ ከነበሩት ውስጥ የነበረው ጸጋዬ ከበደና። አበቅ ጸዳት ከአራተኛ እስከ ስድስተኛ ደረጃ ይዟል። ህሉፍ ጸጋይና አለሙ ገመቹም በዚህ ውድድር ስምንተኛና አስረኛ ወጥቷል። ፖርቹጋል ውስጥ በተከናወነው የሊዛቦን ግማሽ ማራቶን የሩጫ ፉክክር ኬንያውያን ሁለተኛ የወጣውን ኤርትራዊ ሯጭ በመሀል አስገብተው ከአንድ እስከ አራት ያለውን ደረጃ ተቆጣጥሯል። በዚህ ውድድር ያሸንፋል ተብሎ የተጠበቀው የኤርትራው ሯጭ ዘርሰናይ ታደሰ ዘንድሮ ሳይሳካለት በስድስተኛነት ማለት አጠናቋል። ዘረሰናይ በዚህ የሩጫ ዘርፍ ለሶስት ጊዜያት በማሸነፍ የ58 ደቂቃ ከ23 ሰከንድ የዓለም ክብር ወሰን ማስመዝገብ የቻለ አትሌት ነው። በሊዛቦኑ ፉክክር አንደኛ የወጣው ኬንያዊው ኤሪክ ኬፕታኑ ሲሆን ያጠናቀቀውም አንድ ሰዓት ከ5 ሰከንድ በመሮጥ ነው። የኤርትራው ዮሐንስ ገብረገርግሽ በኤሪክ በ11 ሰከንድ ብቻ ተበልጦ ሁለተኛ መሆን ችሏል። ከአመታት በፊት በፕራግ ማራቶን ምርጥ ሰዓት አስመዝግቦ የነበረው አጸዱ ጸጋይ ዘረ ሰናይን አስከትሎ በአምስተኛነት አጠናቋል። አርባ ሺ ሯጮች ተካፋይ በነበሩበት አርባ አራተኛው የዴን ሃጉ የማራቶን ሩጫ ደግሞ ስዊዘርላንዳዊቷ ማያ ኖዌንሽ ቫንደር የግል ሰዓቷን በማሻሻል አንደኛ ወጥታለች። ኢትዮጵያውያቱ አትሌት ገነት በየነና ዘውድነሽ አየለ ሁለተኛና ሶስተኛ ደረጃን አግኝቷል። እግር ኳስ፣ ነገና ከነገ በስቲያ አራት የሻምፒዮንስ ሊግ ግጥሚያዎች ይኖራሉ። ነገ የእንግሊዙ ማንቸስተር ዩናይትድ የስፔኑ ሴቪላንስ ይፋለም። የጣሊያኑ ሮማ ከዩክሬኑ ሻካተር ዶኔትስክ ጋር ይጋጠማል። ከነገ በስቲያ ደግሞ በላሊጋው የደረጃ ሰንጠረዡን አሁንም የተቆጣጠረው ባርሴሎና በእንግሊዝ ፕሪምየር ሊግ አምስተኛ ደረጃ ላይ የሚገኘው ቸልሲን ይገጥማል። ቅዳሜ ዕለት ክሪስታል ፓላስን ሁለት ለአንድ ማሸነፍ የተሳካለት ቸልሲ ረቡዕ በሚኖረው ግጥሚያ ከባርሴሎና ብርቱ ሁለቱ ፈተና ይገጥመዋል። ቀደም ሲል የጡንቻ መሸማቀቅ ጉዳት የደረሰበት የባርሴሎና አምበል አንድሬስ ኢኔስታ ዛሬ ከቡድኑ ጋር ልምምድ አድርጓል። ወንድ ልጁ ሲወለድ ሐኪም ቤት የተገኘውና በላሊጋው የቅዳሜ ግጥሚያ ያልተሰለፈው ሊዮኔል ሜሲም በቼልሲው ግጥሚያ እንደሚካተት ተገልጧል። ረቡዕ በሌላ ጨዋታ የጀርመኑ ኃያል ባየር ሚንሽን የቱርኩ ቤሽኪታስ ኢስታንቡልን ይገጥማል። ቅዳሜ ዕለት በቡንደስሊጋው ወራጅ ቀጠና ውስጥ የሚገኘው ሃምቡርግን ግን ስድስት ለዜሮ ላንኮታል የሚያኮተው ባየር ሚሽን ከነገ በስቲያ የሚያከናውነው የሻምፒዮንስ ሊግ ጨዋታ የሚከብደው አይመስልም። ባየር ሚሽን ቀደም ሲል በሽኪታስ ኢስታንቡልን ገጥሞ ድል ያደረገው በሰፋ ልዩነት አምስት ለዜሮ ነበር። በእንግሊዝ ፕሪምየር ሊግ መሪው ማንቸስተር ሲቲ ዛሬ ማታ ተስተካካይ ጨዋታውን ያደርጋል። የሚጋጠመውም ወራጅ ቀጠና ውስጥ ከሚገኘው ስቶክ ሲቲ ጋር ነው። ትናንት ቶትናም በርመስን አራት ለአንድ በማሸነፍ በደረጃ ሰንጠረዡ ሶስተኛ መሆን ችሏል። ስድሳ አንድ ነጥብ ያለው ቶትናም በማንቸስተር ዩናይትድ የሚበለጠው በአራት ነጥብ ብቻ ነው። በአንድ ነጥብ ብቻ የሚበለጠው ሊቨርፑል በበኩሉ ስድሳ ነጥብ ይዞ በአራተኛነት ይከተለዋል። ሊቨርፑልን ሁለት ለአንድ አሸንፎ ቅዳሜ ዕለት ነጥብ ያስጣለው ማንቸስተር ዩናይትድ ስድሳ አምስት ነጥብ ሲኖረው ከመሪው ማንቸስተር ሲቲ በ13 ነጥብ ይበለጣል። በስፔን ላሊጋ ዛሬ ማታ ዲፖርቲቮ አላቬስ ከቤቲስ ሴቪላ ጋር ይጋጥማል። ከትናንት በስቲያ ማላጋን ሁለት ለዜሮ ያሸነፈው ባርሴሎና ሰባ ነጥብ ይዞ ይገሰግሳል። ትናንት ሴልታ ቪጎን ሶስት ለዜሮ ድል ያደረገው አትሌቲኮ ማድሪድ በ64 ነጥብ ይከተላል። ከትናንት በስቲያ አይበርን ሁለት ለአንድ ያሸነፈው ሪያል ማድሪድ 52 ነጥብ ይዞ ሶስተኛ ደረጃ ላይ ይገኛል። በጀርመን ቡንደስሊጋ መሪው ባየር ሚሽን ሃምቡርግን 6 ለዜሮ በሆነ ሰፊ ልዩነት ድል ባደረገበት ግጥሚያ ሮበርት ሌቫንዶቭስኪ ሶስት ግቦችን ከመረብ በማሳረፍ ሄትሪክ ሰርቷል። ፍራንክ ሪበሪ በበኩሉ የመጀመሪያዋን ለራሱ ሁለተኛዋን ግብ ለቡድኑ ተጫዋቾችን በማታለል አስቆጥሯል። የሪበሪ ድንቅ ግቦች በለቱ ብቃቱን ያስመሰከረበት ነበር። አንደኛው ግብ የተቆጠረው በአሪየን ሮበን ነው። ፓራሊምፒክ ደቡብ ኮሪያ ፒዮንግቻንግ ውስጥ አርብ እለት በተጀመረው የፓራሊምፒክ ግጥሚያ ዩናይትድ ስቴትስ በሜዳሊያ ሰንጠረዥ እየመራች ትገኛለች ፓራሊምፒክ የኦሎምፒክ ውድድር ሲጠናቀቅ የሚካሄድ ሲሆን ተወዳዳሪዎችም የአካል ጉዳት የደረሰባቸው አትሌቶች ናቸው ዩናይትድ ስቴትስ በዚህ ውድድር እስካሁን ቀዳሚ የሆነችው 15 ሜዳሊያዎችን በመሰብሰብ ነው ዩናይትድ ስቴትስ ስድስት የወርቅ አምስት የብርና አራት የነሐስ ሜዳሊያ አላት ፈረንሳይ በወርቅም በብርም በነሐስም ተመሳሳይ ሶስት ድምሩ ዘጠኝ ሜዳሊያዎችን ሰብስባ በሁለተኛነት ትከተላለች። ዩክሬን ዘጠኝ ሜዳሊያ ይዛ በሶስተኛ ደረጃ ላይ ትገኛለች። የፓራሊምፒክ ውድድሩ የፊታችን እሁድ ይጠናቀቃል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። አስተያየትና ጥቆማችሁ አይለየን። ማንተጋፍቶ ስለሺነኝ መልካም ጊዜ ጤና